የተሰጠ መምሪያ መረጃ ስለ አውስትሬሊያ አኗነር ሁነቶችና ታሪኮች በኤስቢኤስ አማርኛ። በየሁለት ዓመቱ የአውስትሬሊያ ብዝሃነት ምክር ቤት አካታችነትን በስራ ቦታ በሚል የአካታችነት ካርታ ጉንተላና አግላይነትን አስመልክቶ በመላ አውስትሬሊያ የነበረውን ክስተት በሰነድነት ያሰፍራል። መጪው ሰነድም የፊታችን ወረሃ ዲሴምበር ይፋ ይሆናል። ይሁንና የስራ ቦታ አግላይነት ምንድን ነው? የስራ ቦታ አግላይነት አንድ አሰሪ በሰራተኛ ላይ እንደ ዘር፣ ዕድሜ፣ ፆታዊ ማንነት፣ እርግዝና ወይም ሃይማኖትን አስመልክቶ ሕጋዊነት የሌለው ተጻራሪ ተግባር ሲፈጽም ነው። ይህም የሙሉ ቀን፣ የግማሽ ቀን፣ ጊዜያዊ፣ ተለማማጅ፣ ሰልጣኝ ሰራተኞችንና ለውስን ጊዜያት ብቻ የስራ ገበታ ላይ የሚገኙትን ሁሉ ያካትታል። በሰራተኛና ኢንዱስትሪ ህግ ላይ የሚያተኩረው ሞሪስ ብላክበርን ሎየርስ ገዲብ የህግ ባለሙያ የሆኑት ፓትሪክ ተርነር ተጻራሪነትን ከስራ ማሰናበት የስራ ህይወታቸውን ከማቁሰልና ግለሰብን በጭፍን አሉታዊ አታይ መመልከት ጋር ያያይዙታል። ይህንንም ሲያብራሩ For example, reducing someone's pay, demoting someone. ለምሳሌ ያህል የአንድን ሰው ደሞዝ መቀነስ፣ ከነበረው የስራ መደብ ዝቅ ማድረግ፣ ማስጠንቀቂያ መስጠት እነዚህን የመሳሰሉ ነገሮች የአንድን ሰው የስራ ሕይወት የሚያቆስሉ ወይም ግለሰቦችን በጭፍን አሉታዊ አታያይ መፈረጅ ነው። እንዲሁም በሰራተኞች መካከል የአግላይነት ተግባርንም ያክላል። ተጻራሪ ድርጊትን የሚያስፈጽም ዛቻንም ያጠቃልላል ብለዋል። ሲድኒ የሚገኘው የአንደርሰን ግሬይ ሎየርስ ገዲብ ሜጋ ን ፓፓ በበኩላቸው አውስትራሊያ ውስጥ የፌዴራል ስቴትና ግዛት ህጎች ሰዎችን ካግላይና ጎንታይ ተግባራት ጥበቃ እንደሚያደርግ ይገልጣሉ። መድሎው ህጋዊ ወይም ኢ ህጋዊ መሆኑን ለማረጋገጥ እያንዳንዱን ክስተት በተናጠል መመልከት እንደሚገባም ያሳስባሉ። እንደ አውስትሬሊያ ብዝሃነት ምክር ቤት የ2019 ሪፖርት ከፍተኛው የሥራ ቦታ አግላይነት የሚደርሰው በአቦርጂናልና የቶረስ መሽመጥ ደሴተኞች ላይ ነው። በተለያዩ ኢንዱስትሪዎች የሚሰሩ ሰራተኞች የተለያዩ አይነት ተሞክሮዎች ይገጥማቸዋል። የፋይናንስና ግልጋሎት ኢንዱስትሪ ሰራተኞች የላቀ ብዝሃነትና አካታችነት ሲታይባቸው፣ በማምረቻ ኢንዱስትሪ ስራ ላይ ተሰማርተው ላሉ ሰራተኞች የሚደረጉ ድጋፎች ዝቅተኛ ናቸው። በሌላ በኩል የአውስትሬልያ ብዝሃነት ምክር ቤት ዋና ስራ አስፈጻሚ መኮንን ሊዛ አኒስ የስራ ብቃት ካግላይነት አንጻር የተለየ ጉዳይ እንደሆነ ያመላክታሉ። የስራ ብቃት መመዘኛን የማያሟላ ሰራተኛን አስመልክቶ አሰሪዎች ጉዳዩን ካግላይነት ጋር በማያያዝ ስጋት ሊገባቸው እንደማይገባ ያስረዳሉ። አቶ ሰርነር በፊናቸው አንድ ሰው የተለየ ዝርያ ወይም የግብረ አካል ጉዳተኛ ስለሆነ ብቻ ከአሰሪ ፖሊሲ ጋር በሚጋጭ ሁኔታ ሰክሮ ስራ ቦታ ላይ ቢገኝና ማስጠንቀቂያ ቢሰጠው ያ እንደ ህጋዊ ያልሆነ አግላይነት ላይታይ ይችላል። ሌሎች ሰክረው ስራ ቦታ ላይ ሲገኙ ማስጠንቀቂያ ሳይሰጣቸው ቀርቶ ሌላውን ግለሰብ ብቻ ለይቶ ማስጠንቀቂያ እስካልተሰጠ ድረስ በማለት በምሳሌነት አንስተዋል። ይሁንና እርስዎ የመገለል ድርጊት የተፈጸመብዎት መስሎ ከተሰማው ምን ሊያደርጉ ይችላሉ? ይህን አስመልክቶ ወይዘሮ ፓፓ ሲናገሩ በቅድሚያ ቅሬታውን ላሰሪዎ በቀጥታ ማቅረብ እንደሚገባውና ለዚያ በቂ ምላሽ ካላገኙ ግና የህግ ባለሙያ ምክር ሊጠይቁ እንደሚገባ ይሰስባሉ። አቶ ተነርም በበኩላቸው አውስትሬልያ ውስጥ ብርቱ የሆነ አግላይነትን የሚጻረሩ ህጎች እንዳሉ ሊያውቁ ይገባል። ስራውን አተው ከሆነ ወደ ስራው እንዲመለሱ፣ ለደረሰበት የመጣኔ ሀብት ወይም የገቢጦት ወይም ለደረሱቦት ጉዳቶችና ለመሳሰሉት ካሳ በፍርድ ቤት በኩል የሚያገኙባቸው መንገዶች አሉ። አሰሪዎ ይቅርታ እንዲጠይቀው የማስደረግና ስልጠና የማሰጠትም ሁኔታዎች እንዳሉ ይጠቅሳሉ። ወይዘሮ አኒስ እንዲሁ የስራ ቦታ አካታችና ከበሬታን የተሞላበት ስፍራ ሲሆን በሰዎች መካከል ማለፊያ ሰብዓዊ ግንኙነቶችን መፍጠር እንደሚያስችል ሲገልጡ አካታችነት ሰዎች ስኬታማ ስራን እንዲከውኑ ማዛነቅ ነው እንዲሁም ድርጅቶች ሊፈጽሙት የሚገባ አካታች የሥራ ገበታ ወይም ሰዎችን የማዛነቅ ንቁ ድርጊት ነው። አካታችነትና ዝንቅነት ለፈጠራ እንደሚያበቃ፣ ተጨማሪ ችግሮችን የመፍቻ ብልሃትን እንደሚያስገኝ፣ ያም ለላቀ ተግባራትና ምርታማነት እንደሚያበቃ፣ ተጋላጭነትን ስለሚቀንስ ለድርጅቶች በጣም መልካም መሆኑን እናውቃለን ብለዋል። ተጨማሪ መረጃ ካሹ የፌር ወርክ እንባ ጠባቂ ድረገጽን ፌርወርክ ዳት ጋቭ ዶት ኤዩን ይጎብኙ፣ ወይም በ13 1394 ደውለው ያነጋግሩ። የቋንቋ እርዳታ ካስፈለጎትም የትርጉምና አስተርጓሚ አገልግሎት ዘንድ በ1314 50 ይደውሉ።